صفاء في لا مع መጋቢ ሚስጥር ቀሲስ ስንታየው አባተ በምስራቅ አውስትራሊያ ሀገረ ስብከት የሜልበርን ምዕራፈ ቅዱሳን አቡነ ተክለ ሃይማኖት ቤተ ክርስቲያን አስተዳዳሪ በዛሬው ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ የሚከበረውን የፍልሰታ በዓልን ምክንያት በማድረግ ጾሙ ላለፉት አስራ አምስት ቀናት ለምን ይጾም እንደነበርና ለአማንያኑም የእንኳን አደረሳችሁ መልእክታቸውን በአንድ ላይ አስተላልፈዋል። በሰላም በሕይወት በጤና ጠብቆ ለዚህ ያደረሰን እግዚአብሔር አምላካችን ክብር ምስጋና ደርሶ ይሁን። በቪክቶሪያ እና በአካባቢው የምትገኙ የቤተክርስቲያናችን ምዕመናን በሙሉ እንኳን ለእናታችን ለእመቤታችን ለቅድስት ድንግል ማርያም የትንሣኤ እና የእርገቷ መታሰቢያ በዓል በሰላም አደረሳችሁ አደረሰ እንላለሁ። በየአመቱ ቤተክርስቲያናችን ከነሐሴ አንድ ጀምሮ እስከ ነሐሴ አስራ አምስት የጾምና በአስራ ስድስት ስስቁ ነው የሚሆነው። ይሄ ጾም ጾመ ፍልሰታ ለማርያም ይባላል። ፍልሰት ማለት ከአንድ ቦታ ወደ ሌላ ቦታ መሄድ ማለት ነው። ከእመቤታችን ጋር ስናገናኝ ደግሞ እመቤታችን ቅድስት ድንግል ማርያም በስጋ ካረፈች በኋላ በልጇ በወዳጇ በመድኃኒታችን በኢየሱስ ክርስቶስ ሥልጣን ከሞት ተነስታ ስጋዋ ወደ ሰማይ ያረገበትን ለማዘከር አባቶቻችን ሐዋርያት ጾሙ ጾም ነው እና ያንን በማየት ምሳሌ በማድረግ የሚጾም ጾም ነው። እንግዲህ ታሪኩን በመጠኑ ለመጥቀስ ያህል እመቤታችን ቅድስት ድንግል ማርያም በዚህ ዓለም ላይ የኖረችው ስልሳ አራት ዓመት ነው። ስልሳ አራት ዓመት ከሞላት በኋላ ልጇ ወዳጇ ጌታችን መድኃኒታችን ኢየሱስ ክርስቶስ በክብር ተገልጦ ከዚህ ከኃላፊው ዓለም ወደማያልፈው ዓለም ከምድራዊ ወደ ሰማያዊ ዓለም በሞት ሊወስዳት ጊዜው እንደደረሰ ለእመቤታችን ነገራት። እመቤታችንም ከልጇ የሰማቸውን ከዚህ ዓለም የማለፏን ዜና ለአባቶቻችን እሷ ጋር ለነበሩ ለቅዱሳን ሐዋርያት ነገረቻቸው። ሐዋርያቱ በእመቤታችን ከዚህ ዓለም የምትለይበት ጊዜ በመድረሱ በጣም ነው ያዘኑት። ለምን ጌታችን ካረገ በኋላ የምታጽናናቸው እመቤታችን እናታችን ቅድስት ድንግል ማርያም ናት። ያም ብቻ ሳይሆን ቅዱስ ሉቃስ ወንጌሉ ሲጽፍ እመቤታችንን ሁሉም በልቡና ትጠብቀው ነበር ስለሚል እመቤታችን ብዙ ምስጢር በልቡና የያዘችው ነገር አለ። ብዙ ያየችው፣ ሌሎች ያላዩት ብዙ የተረዳችው ነገር አለ። ባዘኑበት ሰዓት ግን መላይ ተገልጠው ማዘን ሳይሆን ማይጠንታቸውን ይዘው ደስ አሰኝተው እንዲሸኙት መላእክት ነግረው እነዚህን ሐዋርያትን አረጋጓቸው። በዚህ መሰረት እንግዲህ እመቤታችን ጥር ሀያ አንድ በዕለተ እሁድ በልጇ በወዳጇ በመድኃኔዓለም ኢየሱስ ክርስቶስ ፈቃድ ዳዊት በይባይ መላእክት ነፍሷ ከሥጋዋ ተለየች። ልጇም ቅድስት ነፍሷን ብርት ነፍሷን ተቀብሎ ወደ ሰማይ ያሳረጋት። ከዚህ በኋላ አባቶቻችን ሐዋርያት እንደ ስርአቱ መቤታችን ናታችን ቅርስ ማርያም ሥጋዋን በክብር ገንዘው ወደ ጌቴሰማኒ ሊቀብሩ በሚሄዱበት ሰዓት አይሁድ ልጃ ወዳጃ ከዚህም በፊት ተነሳ አረገ እያላቸው ኢየሩሳሌም በስብከታቸው እየበጠበጣቸው እያወቃቸው ነው። አሁንም ደግሞ እሷም ደግሞ ነገ ጠዋት ቀብረና ተነሳች እያላቸው ልትበጠብጡን ነው ብሎ ተማክረው የእመቤታችንን ስጋዋን ከነ አልጋዋ ሊያቃጥሉ ወደ ሀዋርያት መጥቶ፣ በተለይ አለቃቸው የነበረ ታውፋንያ የሚባል ሰው ዘሎ ሊያቃጥል በቀረብበት ሰዓት ቅዱስ ዮሐንስ ወንጌላዊ የእመቤታችን ስጋ አርፎበት በነበረው አልጋ ላይ ወደቀ ተደፋ እንዳያቃጥሉ በቃ ራስን ለመከራ አሳልፎ ሁን የሰጠው መላእክት። በዛን ሰዓት ላይ ያ ታውፋንያ ተራምዶ እመቤታችን ስጋዋን ሊያቃጥል የቀረውን ሰው የአልጋዋን ሸንኮር ይዞ ሊገለብጥ በነበረበት ሰዓት መላእክት ቀጠውታል፣ እጆቹን ቁርጠውታል። እጆቹን ከቆረጡ በኋላ ስጋዋን ከቅዱስ ዮሐንስ ጋር መላእክት ቅዱስ ገብርኤልና ቅዱስ ሚካኤል ነጥቀው እመቤታችንን ወደ ገነት ወስደው ከእፀ ሕይወት ስር አሳርፏታል። እንግዲህ በምድር የነበሩ ሌሎቹ ሀዋርያት ግን የእመቤታችን ስጋ የት እንደደረሰ ስላላወቁ በጣም ሲያዝኑ ነው የነበረው። በኋላ ከጥቂት ጊዜ በኋላ በዛ ስጋዋ ባረፈበት በገነት አባታችን ቅዱስ ዮሐንስ እያገለገለ ከቆየ በኋላ ወደ ምድር መጥቶ ስጋዋ በክብር በገነት እንዳረፈ በዛም ቦታ እሱም ሲያገለግል እንደነበረ ነገራቸው። ሐዋርያት በዚህ ያዘ ነው ቅናት መንፈሳዊ ያዛቸው ምንድን ያደረጉት እንግዲህ ዮሐንስ ስጋሽ ያረፈበትን ቦታ አይቷል እና እኛ ሳና ይቀረል ብለው ከናሴ አንድ ጀምሮ ጾም ጀመሩ። እንግዲህ ከናሴ አንድ ጀምሮ እስከ ናሴ አስራ አራት ድረስ ጾሙ። በሁለተኛው ሱባኤ በናሴ አስራ አራት ጌታችን መድኃኒታችን ክርስቶስ የእናቱ ስጋውን አምጥቶ ሰጣቸው። ሰጥቷቸው ነሐሴ አስራ አራት ቀን ስጋዋን ተቀብለው በጌቴ ሰማኔ ቀብረዋታል። ከተቀበረች በኋላ በነሐሴ አስራ ስድስት እመቤታችን ቅድስት ድንግል ማርያም በክብር ተነሳች፣ ወደ ሰማይ ማረገች። አሁንም የሚገረው ነገር በምታርግበት ሰዓት ሐዋርያት አላይ። እነሱ ደግሞ ቀብሮ ከተመረሱ በኋላ በአስራ ስድስት እመቤታችን እናታችን ቅድስት ድንግል ማርያም በስጋ ስታርግ ስጋ ሲያርግ ቅዱስ ቶማስ ልክ ነቢዩ ኤልያስ በእሳት ሰረገላ ይጓዝ እንደነበረ በደመና ሰረገላ ቅዱስ ቶማስ ከህንድ ሀገር ስብከቱ ወደ ኢየሩሳሌም በሚመጣበት ሰዓት እናታችን እመቤታችን ቅድስት ድንግል ማርያም ስጋዋ ሲያርግ በሰማይ ይገናኛሉ። በደመና ተጭኖ ሲመጣ ሰማይ ሁሉ በቅዱሳን መላእክት ተመልቶ የአምላክ እናት በክብር ስታርግ ተመለከተ። አባታችን ቅዱስ ቶማስ ያን ጊዜ ነገሩ ረቆበት ምን ይሆን እያለ ሲያሰብ ቅዱሳን መላእክት የእመቤታችን እርገት እንደሆኑ እጅ እንዲነሳ ነገሩት። እሱም ቀርቦ ሐዘን ነው ያዘን። ምን አድርጌ ነው ልጅሽ ከዚህ በፊት ነሳብሳት ልሳይ ነው አላየውም፣ ዛሬ ነው ያንቺ እርገጥ አላየውም ብሎ እጅግ አዘነን። በዛም ሰዓት መቤታችን አይዞ፣ አትዘን፣ ቀብሬን አይተዋል እንጂ እርገቴን አላዩ፣ ወንድሞችም አሁንም ተነሳችን፣ መቤታችን አረገች ብለ ንገራቸው ብላ መቤታችን የተገነዘችበትን ጨርቅ ከላው ላይ ቆርጣ ሰብን አድርጋ ሰጠችው አባታችን ቅዱስ ቶማስ ያንን ይዞ ደስ ብሎት ወደ ሐዋርያት ሄደ ወደ ሐዋርያት ከሄደ በኋላ የእመቤታችን ነገር እንደምን ሆነ ብሎ ጠየቃቸው ቅዱሳን ሐዋርያት ነው እመቤታችንማ እኮ በቃ አረፈች ቀበርናት አሉ መቼ ሞተች መቼ አረፈች ሲላቸው በጥር አረፈች መቼ ቀበራችኋት ነሐሴ አቀበርናት እንዴ እንዴ ነው ይሄ ነገር ሞት በጥር በነሐሴ መቃብር ሰው እንጂ ይሄ ነገር ይሆናል እንዲህ አላቸው ቅዱስ ቶማስ በዛን ሰዓት እንግዲህ ቶማስ የጌታን ትንሣኤ ተጠራጥሮ ስለነበር እንደ ቅዱስ ጴጥሮስ በጣም ተናደደ አንተ ቀድሞውንም የልጇን ትንሣኤ አላምን ብለህ ተጠራጠር ከአሁኑ ደግሞ የእናቱን እረፍት አንተ ተጠራጥረህ ሰውንም ታጠራጥላለህ ብሎ ቅዱስ ጴጥሮስ ተናዶ ሊያሳየው ወደ መቃብሯ ገስግሶ ሄዶ መቃብሯ ሲከፍት ማየታችን በመቃብር የለችም ስጋው አሉ በዛ ሰዓት ቅዱስ ቶማስ ይዞት የነበረውን ሰበን ለሐዋርያት አሳያቸው። ሐዋርያት ተደሰቱ፣ በጣም ደስ አላቸው። እንግዲህ ከዛም በኋላ እንደገና የሚገርመው ለቶማስ ትንሳኤሽን አሳይተሽ እኛ ለትንሳኤሽ በረከት ያላበቃሽን ብሎ በአመቱም ደግሞ እንደዛ ደግሞ ያንኑ ነሐሴ የጠብቀው ሱባኤ ያዙ። ጌታችን መድኃኒታቸው ክርስቶስ ክብሬ ግባውና በደመና ነጥቆ ሐዋርያትን በሰማይ ስራ ተቁርባን ፈጽሞላቸው ስለ እናቱ ዕርገት ባለሙሎ ዞሮ እንዲያስተምሩ አዛችኋል። እነሱም እንግዲህ ዓለምን ዞረው ወንጌልን ሲያስተምሩ የቅድስት ማርያምን እርገት ሰብኳን አስተምሯል። እንግዲህ በዚህ የተነሳ ይሄ የእመቤታችን ፍቅር ያላቸው ምና የአባቶቻችን ሐዋርያትን ፈለግ የሚከተሉ ሚመና ሉ በየዓመቱ ከእድሜያቸው ከሰባት ዓመት ጀምሮ ሱባኤ ይይዛሉ፣ ይጾማሉ፣ ይጸልያሉ፣ ወደ እመቤታችን ማጽናሉ። ጾሙ በተለይ ሱባኤው በሚጾሙ በሚደረግበት ሰዓት ከነሐሴ አንድ እስከ አስራ አምስት ስለ ሀገር ይጸለያል፣ ስለ ቤተክርስቲያን፣ ስለ ሰው ልጅ ይጸለያል፣ ስለ አለም ይጸለያል። እግዚአብሔር ገጸ ረድኤቱን ገጸ ምሕረቱ ወደ ሀገራችን እንዲመልስ ህዝቡን ሰላም፣ ፍቅር፣ አንድነት እንዲሰጥ የሚጸለይበት ስለ ሁሉም ነገር ስለ ፍጥረት ሁሉ ሱባኤ የሚያዝበት ነው። እንደው ጾም ማርያም ተብሎ ሱባኤው ቢያዝ በዛ በሱባኤው ውስጥ ግን የሚጸለይ አጠቃላይ ስለ ስለ ልጆች ደህንነት የሚጸለይበት ወቅት ነው። መጋቢ ሚስጥር ቀሲስ ስንታየሁ አባተ በምስራቅ አውስትራሊያ ሀገረ ስብከት የሜልበርን ምዕራፍ ቅዱሳን አቡነ ተክለ ሃይማኖት ቤተ ክርስቲያን አስተዳዳሪ ስለ ነበረን ቆይታ እናመሰግናለን።